ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ሊጎብኙ፣ አመሰግናለሁ። ታምራት ኃይሉ የቁም ነገር መጽሔት ባለቤት ወይም መስራችና የኢትዮጵያ የመገናኛ ብዙሃን ምክር ቤት የስራ አስፈጻሚ አባል ከኤስቢኤስ አውስትራሊያ ሬዲዮ ጋር አጠር ያለ ቆይታ ለማድረግ ፈቃደኛ ስለሆን እነሻ እንዲሆነን በቅርቡ አንድ መግለጫ አውጥታችሁ ነበረ። አጠቃላይ የመገናኛ ብዙኃንን የተመለከተና ከዚህ ከመግለጫው እንጀምር። ይሆን እሺ በጣም አመሰግናለሁ። ደመቀ ድሉን ስለሰጠና እና እንድል ስላመቻቸልን፣ እንግዲህ የኢትዮጵያ መገናኛ ብዙኃን ምክር ቤት ከተመሰረተ አንድ አራት ዓመት ሆኖታል። እርግጥ እውቅና አላገኘንም ነበረ የተወሰነ ጊዜ አንድ ሁለት ሶስት ዓመት ከለውጡ በፊት ማለት ነው ሚዲያ ውስጥ ተሰባስበው ጠንካራ እንዲሆኑ እና በስነ ምግባር ላይ የተመሰረተ ጠንካራ ሚዲያ እንዲፈጠር ብዙ ፍላጎት እንዳልነበረ ይታወቃል። ቀደም ሲል በዛ የተነሳ ተሰባስፈንም የሚዲያ አካላት የፕሬስ ካውንስሉ ስንመሰርት በዝምታ ቢመለከትም መንግስት እውቅና ለመስጠትና ለመመዝገብ ግን አልቻለም ነበረ። አሁን ከሶስት አመት ወዲህ በመጣው ለውጥ አዲሱ የበጎ አድራጎት አዋጅ ልክ እንደ ተመሰረተ ወይም እንደ ጸደቀ እኛን መመዝገብ የሚያስችል አንቀጾች ስለነበሩበት ከዛ በኋላ የተመዘገብ ነው እና ተመዝግበን አሁን ስራ እንግዲህ ከጀመረን አንድ ሁለት ዓመት ሆኖናል። አሁን እንግዲህ ያለው ሰሞኑን አገራችን የገባችበት ሁኔታ ይታወቃል። ጦርነት አለ። ከዚሁ ጋር ተያይዞ ይሄ የውጭ ሀገር መገናኛ ብዙኃን በኢትዮጵያ ላይ ዘመቻ በሚመስል መልኩ እየተሰሩ ያሉ ስራዎች አሉ እና ይሄ እንደ መገናኛ ብዙኃን ምክር ቤት በጣም የሚያሳስበን ጉዳይ ነው። ምክንያቱም ስነ ምግባሩን ያልጠበቀ መገናኛ ብዙኃን በተግባራዊ በሚደረግበት ጊዜ አገሪቱ ትልቅ ችግር ውስጥ ትወድቃለች። መረጃ እንደሚታወቀው ዛሬ ጊዜ ትልቅ መሳሪያ ነው የጦርነት ያህል ዋጋ የሚሰጠው ነው። አሁንም እየተካሄደ ያለው ጦርነት መሬት ላይ ባለው ብቻ ሳይሆን በዲፕሎማሲውም በሚዲያውም ዘርፍ እየተደረገ እንደሆነ ይታወቃል እና የሀገራችን መገናኛ ብዙሃን ደግሞ ይሄንን በተረዳ መልክ ስራዎቻቸው ማከናወን እንዳለባቸው የሚያሳስብ መግለጫ ነው ያወጣ ነው። ከዛ ጋር ተያይዞ የሀገር ጉዳይ ቅድሚያ ሊሰጠው እንደሚገባ የህዝቦች አብሮ የመኖር ባህል እንዲጠበቅ እርስ በርስ ወንድማማችነትን እና አብሮ የመኖር እሴታችንን ባገናዘበ መልኩ መገናኛ ብዙሀን መስራት እንዳለባቸው የሚያሳስብ እና በተለይም አሁን በውጭ መገናኛ ብዙሀን እየተካሄዱ ያሉ ዘመቻዎችን በመረዳት የነሱ ተቀጥላ ላለመሆን ጥረት ማድረግ እዛ ላይ ባተኮረ መልኩ የተዘጋጀ የጋዜጣ መግለጫ ነው ለመገናኛ ብዙሀን የበተን ነው። እንግዲህ ሰሞኑን አጠቃላይ የውጭም የሀገር ውስጥም ዘገባዎች በምታያቸው መልኩ እየቀጠሉ ነው እና እንደው እንደ ምክር ቤት በእናንተ በኩል የሀገር ውስጥ የመረጃ አሰጣጥም ይሁን የውጭ የመረጃ አሰጣጥን በተመለከተ እንዴት ነው የምትመለከቱት? እንግዲህ የመረጃ ነጻነት ህጉ፣ አዲሱ የፕሬስ አዋጅ በሚጸድቅበት ጊዜ እንግዲህ የኢትዮጵያ መገናኛ ብዙሀን ምክር ቤት የራሱን አስተዋጽኦ አድርጓል፣ የራሱን ትግልም አድርጓል በበርካታዎቹ የውይይት መድረኮች ላይ ተገኝተን ክርክርም አድርገናል። እስከ ፓርላማው ድረስ በደረሰው ሁኔታ ውይይቶችን አድርገን በእኛ በኩል በዚህ አዋጅ ውስጥ ትኩረት ሊሰጣቸው ይገባል ብለን የምናስባቸው እና በአንቀጹ ውስጥ ሊገቡ አይገባም ብለን የምናስባቸውን ጉዳዮች በተመለከተም ለፓርላማው ራሱ የቻለ ጥናት አዘጋጅተን ከቀድሞው የጠቅላይ አቃቤ ሕግ ጋርም በቢሮ ደረጃ ቀጠሮ ይዘን ተወያይተናል። የተወሰኑት እየተቀበሏቸው አሉ፣ ያልተቀበሏቸው አሉ። ዞሮ ዞሮ አዋጅ ሆኖ ጸድቋል። እንግዲህ እንደ ሚዲያ ምክር ቤት እኛ ልናደርግ ልናደረግ የምንችለው ለመገናኛ ብዙሀን የአሰራር ነጻነት ሊገድቡ ይችላሉ ብለን የምናስባቸውን ጉዳዮች በተደራጀ መልኩ በጥናት መልክ ክርክር ማድረግ እና ተቀባይነት እንዲያገኙ ጥረት ማድረግ ነው። አዋጅ ሆኖ ከወጣ በኋላ ግን ያንን ተግባራዊ ማድረጉ ለማንም ግዴታ ስለሆነ እሱን መከተል የግድ ያስፈልጋል። እርግጥ ያንም ችግሮች በሂደት የሚታዩትንም ትግል አናደርግበትም ማለት አይደለም። እሱም በአዋጅ እስኪስተካከል ጊዜ ድረስ እሱም ተቀብለን ተግባራዊ ነው የምናደርገው። ከዚህ አንፃር ትልቁ የመገናኛ ብዙሀን የአሰራር ነፃነትን ላይ ተጽዕኖ ከሚፈጥሩ ጉዳዮች መካከል አንዱ የመረጃ ነፃነት፣ መረጃ የማግኘት እድል ለመገናኛ ብዙሀን በጣም አስቸጋሪ ነው። እርግጥ በህጉም የተካተተ ነገር አለ። አሁን ባለው የፕሬስ ነፃነትም የመረጃ ነፃነት ህጉ ተነጥሮ ራሱን ችሎ እንዲወጣ እና አዲስ ረቂቅ እየተዘጋጀለት እንደው ይታወቃል። አሁን የወጣው የፕሬስ አዋጁ ብቻ ነው። እዛም ላይ አሁንም ትግሉ ይቀጥላል። ነገር ግን ባለው ህግ እየተሰራ እስከሆነ ጊዜ ድረስ እሱን ማክበር እና መከተል ያስፈልጋል። ያም ሆኖ ግን አሁን ያለች አገሪቱ ያለችበት ሁኔታ ይታወቃል። የጦርነት ሰዓት ነው። አገርን የማዳን ጉዳይ ነው። ከዛ ባለፈ ደግሞ የአስቸኳይ ጊዜ አዋጅ የታወጀበት ጊዜ ነው። እንደዛም ሆኖ ይሄ ባይኖርም የመረጃ የማግኘት ስራ ጦርነቱ ከመጀመሩ በፊትም በመንግስት በኩል ያን ያህል ትኩረት ይሰጡ አልነበረም፣ ወይም መረጃ ቶሎ ቶሎ ለመገናኛ ብዙሀን የሚሰጥበት ጊዜ እንዳልነበር እናውቃለን። አሁንም ተመሳሳይ ነገር ነው ያለው። እርግጥ አሁን ያለው ሁኔታ ደግሞ የበለጠ መረጃ ለመገናኛ ብዙሀንና ለህብረተሰቡ መድረስ የሚገባበት ሰዓት እንደሆነ እናውቃለን። እነኝህ ችግሮች አሁንም አልተፈቱ። እንደዛም ሆኖ ግን በተገኘው አጋጣሚ መረጃዎች ለተወሰኑ የመገናኛ ብዙሀን እየተሰጠ ነው። ቀደም ሲል እኛም ትግል ስናደርግበት የቆየ ነው። የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የዛን ጊዜ ማፍረሱ የዛሬ ሶስት ዓመት ተገቢ እንዳልነበረ እና ሰፊ የመረጃ ክፍተት እንደነበረ በተለያየ ጊዜ ስንጠይቅ ቆይተናል። አሁን አዲሱ መንግስት ሲመሰረት፣ አዲስ የመንግስት ኮሚኒኬሽን አገልግሎት ቢሮን አቋቁሟል። እንደዛም ሆኖ አሁንም በቂ ነው ማለት አንችልም። አሁን ባወጣ ነው ጋዜጣዊ መግለጫ ላይም ለመንግስት አሁንም ትኩረት እንዲሰጥ ሁሉም መገናኛ ብዙሀን እኩል እድል እንዲሰጣቸው የተወሰኑ መገናኛ ብዙሀን ብቻ አይደለም መጠቀም ያለባቸው። እንግዲህ እዚህ ሀገር ላይ መገናኛ ብዙሀንም እንደ ልጅና እንደ ቤት ልጅ፣ እንደ ውጭ ልጅ እንደዚህ የሚታይበት ሁኔታ አለ። መረጃዎች የሚሰጡት ቅድሚያ አንዳንድ የፕሬስ መግለጫዎች ላይ ስንመለከት ለመንግስት መገናኛ ብዙሀን ብቻ ቅድሚያ ይሰጣል። አልፎ አልፎ የግል መገናኛ ብዙሀን ይጋበዛሉ። እንደዛም ሆኖ ሁሉም አይጋበዙ። የውጭ መገናኛ ብዙሀን ደግሞ ከአንዳንድ የፕሬስ መግለጫዎች ውጭ ይደረጋሉ የሚጠሩ ሲሆን እና ደግሞ አስፈላጊ ሲሆን ደግሞ የተወሰኑ ብቻ ተመርጠው ይደረጋሉ እና ይሄ ነገር መረጃ በተከለከለ መጠን ለሀሰተኛ መረጃ ስርጭት በር ይከፍታል በሚል በተደጋጋሚ የምናነሳው ነገር ነው። አሁንም የተፈታ ችግር እንዳልሆነ ይታወቃል። ያም ሆኖ ግን አገር የማዳን ዘመቻ ውስጥ የሚዲያ ተቋማትም የራሳቸውን አስተዋጽኦ ማድረግ ስላለባቸው በተቻለ መጠን የወጣውን የአስቸኳይ ጊዜ አዋጅ ባከበረ መልኩ፣ ነገር ግን ትክክለኛውን መረጃ ከሚመለከተው የመንግስት አካል ማግኘት እና መጠየቅ እንደሚጠበቅባቸው በመግለጫውም ላይ አድርገናል። የመንግስትም ኃላፊነቱን ከወትሮ በተለየ መልኩ አሁን በአማርኛ ቋንቋ የሚዘጋጁ የፕሬስ መግለጫዎች በየቀኑ በየሁለት ሶስት ቀኑ በተለይም የሰበር ዜናዎች በሚኖሩበት ጊዜ እየተጠራ እንደሆነ ይታወቃል። ነገር ግን ለውጭ መገናኛ ብዙሀን በበቂ ሁኔታ እየተዘጋጀ እንዳልሆነ፣ ከዛም ባለፈ ደግሞ አንዳንድ የውጭ መገናኛ ብዙሀን መረጃ አጣን እያሉ አሁንም ልክ እኛ በፊት እንደምናደርገው ጩኸት እየጮሁ እንደሆነ ይታወቃል። ለዚሁ ሰው መድቦ ለውጭ መገናኛ ብዙሀን ቢሆን ከተቻለ አንድ ለአንድ ካልሆነ ደግሞ ቋሚ የፕሬስ መግለጫ ተዘጋጅቶ ሊሰጥ ይገባል። ይሄ ሁሉ ከተደረገ በኋላ ነው አሁን የውጭዎቹ ሀሰተኛ መረጃ እያሰራጩ ነው የሚለውንም ለመውቀስ። አንዳንድ ጊዜ በር ከተዘጋ በኋላ ለመውቀስ ትንሽ ያስቸግራል። በሩ መዘጋት የለበትም። በሩን ክፍት አድርጎ መረጃዎችን ለህብረተሰቡ ከሰጡ በኋላ የተዛባ ካለ የዛን ጊዜ መጠየቅ ይቻላል። በጋዜጠኝነት ሙያ ደግሞ በስህተት ወይም በቸልተኝነት የተሰሩ ስህተቶች ካሉ የሚታረምበት ስርዓት አለ። እሱን መከተል በጣም አስፈላጊ ነው። ከዛ ውጭ ግን የዘመቻ መልክ ለሚያደርጉ የመገናኛ ብዙሃን ደግሞ ተገቢ የሆነ ምላሽ አዘጋጅቶ መስጠት አስፈላጊ ነው ብለን እናምናለን። አንደኛ ሙያው ሙያዊ በሆነ ሁኔታ ዘገባዎች እንዲሰሩ፣ ሁለተኛ መንግስት ደግሞ መስጠት የሚገባውን መረጃ ለየትኛውም መረጃ ፈላጊ አካል መስጠት ይችል ዘንዳ ምንድን ነው መደረግ ያለበት ትላለህ? እንግዲህ ደመቀ፣ እንደምታውቀው በእኛ ሀገር የመገናኛ ብዙሀን በሙያተኞቻችን በጋዜጠኞች ላይ የሚታዩ ችግሮች በሁለት ከፍለን ልንመለከታቸው እንችላለን። አንዱ እና ዋናው የሙያ ስነ ምግባር ችግር አለ። ከአቅም ጋር የሚያያዝ የአቅም ችግር አለ እና ይሄንን ላይ የሚታዩ ችግሮችን ሆን ተብለው የሚሰሩ ስህተቶች ላይሆኑ ይችላሉ። ባለማወቅ የሚሰሩ አሉ። ከክፋት አይደለም የሚሰሩ ስህተቶቹ። እነኚህን ማረም የሚያስችልበት ስርዓት አለ። በአዋጁም ላይ የተቀመጠ ነገር አለ። ከዛም ባለፈ ደግሞ የኢትዮጵያ መገናኛ ብዙሀን ምክር ቤት በዋናነት የሚሰራው ከዚሁ ጋር የተያያዙ ችግሮች፣ የስነ ምግባር ግድፈቶች ሲኖሩ በሰላማዊ መንገድ ወደ ፖሊስ ጣቢያ ሳይገሄድ፣ ወደ ፍርድ ቤት ሳይገሄድ፣ የመንግስት ጣልቃ ገብነት ሳይኖር እንዲታረም የሚደረግበት ስርዓት አለ። እሱን እርስ በራሳችን የምንተራረምበት ነው። ሙያውን በተመለከተ ያሉ ክፍተቶች እየታረሙ የሚሄዱበት። ማንኛውም ሙያ እንደምታውቀው ፐርፌክት አይደለም። በስራ አጋጣሚ ስህተቶች ሊፈጠሩ ይችላሉ። እነኚህ ስህተቶች ወዲያው ይታረማሉ። ይሄ ማለት ግን እድሜ ልኩን አንድ ጋዜጠኛ ስህተት እየሰራ ይቅርታ እያለ ይቀጥላል ማለት አይደለም። ከዛ ባለፈ የሚሄደው የህግ ተጠያቂነት ያስከትላል እና ይሄንን በስልጠና በአቅም ግንባታ በውይይት ሙያውን በማሳደግ ማረም የሚቻልበት ነገር አለ። ሁለተኛው ችግር ግን አገራችን ውስጥ ከመገናኛ ብዙሀን የባለቤትነትና አደረጃጀት ጋር የተያያዙ ችግሮች ይታዩናል። አንደኛው የመንግስት መገናኛ ብዙሀን የመንግስት በጀት ተሰጥቷቸው የሚሰሩ ናቸው። እነኝህ የመንግስት መገናኛ ብዙሀን ያለፈው ሀያ ሰባት ዓመት ታሪክም የሚያሳየን ነገር አለ። ለገዥው ፓርቲ ወግ የመቆም አዝማሚያ አለ። አሁንም ብዙ ተቀርፏል ብለን የማናስበው ነገር አለን። እዛ ውስጥ ብዙ ችግሮች አሉ። ከዚህ በተረፈ ደግሞ በግል መገናኛ ብዙሀን ስምም ደግሞ የፖለቲካ አጀንዳ ያላቸው አካላት መገናኛ ብዙሀን ባለቤት ሆነዋል። ይሄም ሌላ ችግር ነው። ከዚህ በተረፈ ደግሞ የፖለቲካ ፓርቲዎችም እጃቸውን በመገናኛ ብዙሀን ስራ ውስጥ ያስገቡበት ሁኔታ አለ። ይሄ የተከለከለ ነው። በኢትዮጵያ የፕሬስ አዋጅ ላይ የፕሬስ ባለቤትነት ሶስት አይነት ነው አድርጎ ያስቀመጠው የመንግስት መገናኛ ብዙሀን አለ፣ የግል መገናኛ ብዙሀን አለ፣ የኮሚኒቲ ወይም የማህበረሰብ ሚዲያዎች የሚባሉ አሉ። አሁን አራተኛ በዚህኛው በአዲሱ የመጣው የህዝብ ልዩ ተብሎ የቀረበ አለ። በኤንጂዎች ሊቋቋም የሚችል ለትርፍ ያልተቋቋሙ መገናኛ ብዙሀን እንዳሉ ያስቀምጣል። ነገር ግን ሚዲያዎቻችን ስንመለከት እንመለከት በቀጥታም በተዘዋዋሪ የሚጠመዘዙ ለአንድ የፖለቲካ ዓላማ ማስፈጸሚያነት እየዋሉ እንደሆነ ይታወቃል። ይህን እንግዲህ በአጭር ጊዜ ይፈታል ብለን አናስብም። የመንግስትን ቁርጠኝነት ያስፈልጋል። ሚዲያ ነጻ መሆን አለበት የሚለው በህገ መንግስቱ ላይ እየተቀመጡ መብቶች ተግባራዊ የሚሆኑበት እድል እንግዲህ ከዚህ ከጦርነቱ በኋላ በሚኖር የሰላም ጊዜ ውይይት የሚፈልግ ነገር ነው ያለው እና ይሄም ራሱን የቻለ ችግር ነው። ዞሮ ዞሮ ግን አሁን ያሉ ችግሮችንም ለመፍታት ነው የመንግስትም ቁርጠኝነት ለመፈተን አንደኛ መገናኛ ብዙኃን እራሳቸውን ነፃ ማድረግ መቻል አለባቸው። በተቻለ መጠን ለሁሉም እኩል እድል የሚሰጡ መሆን መቻላቸውን ማረጋገጥ አለባቸው። በዓለም አቀፍ ደረጃ ተቀባይነት ባለው የጋዜጠኞች ስነ ምግባር መሰረት ለመስራት ጥረት ማድረግ አለባቸው። ይሄ ጥረት በአጭር ጊዜ ተግባራዊ ሆኖ ፐርፌክት የሆነ ሚዲያ ኢትዮጵያ ውስጥ ይመጣል ተብሎ አይታሰብም። ግን በሂደት እየተቀረፈ እንዲመጣ ማድረግ ይቻላል። ሁለተኛው ችግር የዚህ የጋዜጠኞችን የሙያ ብቃት ችግር በተመለከተ ቢያንስ በእኛ ደረጃ የኢትዮጵያ መገናኛ ብዙሀን ምክር ቤት አሁን ባለን የአምስት ዓመት የስትራቴጂክ ፕላን እቅድ ባስቀመጥ ነው መሰረት ተከታታይ የሆኑ ስልጠናዎችን እየሰጠን የሙያ የፍቃድ ወይም አክሬዲቴሽን የሚባለውን የመስጠት እቅድ አለ እና ማንም ሰው ዘው ብሎ የሚገባበት ሙያ እንዳይሆን ብቃት ያላቸው ሰዎች ስልጠና የወሰዱ ሰዎች ኃላፊነት የሚወስዱ ሰዎች የሚገቡበት ሙያ እንዲሆን አሁን ዛሬ ጊዜ እንደሚታወቀው በዲጂታል ሚዲያውም ቢሆን በመደበኛ መገናኛ ብዙሀንን በምትመለከት መሰረታዊ የምትላቸውን የጋዜጠኝነት ትምህርት ያልወሰዱ ሰዎች ሁሉ በዋና አዘጋጅነትና በሌሎች የሚዲያ የጋዜጠኝነት ዘርፎች ላይ ተሰማርቶ ይገኛሉ እና የጋዜጠኝነት ሙያ እንደሌላው ሙያ ስልጠና የሚፈልግ ነገር ነው። እውቀት የሚፈልግ ነገር ነው። ምክንያቱም ለሚሊዮኖች የሚተላለፍ መረጃ አለ። ያ መረጃ ስህተት ሆኖ ከተገኘ ወይም ሀገር አፍራሽ ከሆነ የሚያደርሰው ጉዳት የማይካስ ሊሆን ይችላል። ስለዚህ እዛ ላይ ትኩረት አድርገን እንሰራለን። ይሄ እንደምንለው ከመንግስት ጋር በመነጋገር ወደፊት መንግስት እጁ ወደ ሚዲያ ስራ እንዳያስገባ ይልቁንም ራሳችን እንድንቆጣጠረው በሌሎች ሀገሮች ላይ ለምሳሌ እንደነ ኬንያ እንደምታውቀው ያሉ ሀገሮች የሚዲያ ካውንስላቸው ራሱን የቻለ ተቆጣጣሪ አካል ማለት ይቻላል። እርግጥ የመንግስት ድጋፍ የበጀት ድጋፍ ይደረግለትም። እኛ የመንግስት ጋር ምንም የበጀት ድጋፍ የለንም። ራሳችንን ችለን የምንቀሳቀሰው። ነገር ግን አንተ አትግባበት፣ ህጉን ብቻ አውጣ እኛ ራሳችን በራሳችን እንቆጣጠራለን የሚል ምክር ቤት ነው ያቋቋመው። እና ለዚህ የሁሉም መገናኛ ብዙሃን ጋዜጠኞችና የሚዲያ ባለቤቶች ተሳትፎ በጣም ያስፈልጋል። እርስ በርሳችን ካልተነጋገርንና ስህተቶቻችንን ካላረምን አሁንም ቢሆን መንግስት እጁን ማስገባቱ አይቀርም። ጋዜጠኞችን እያነቀ ወደ እስር ቤት መወርጎሩ አይቀርም፣ ፍርድ ቤት ማመላለሱ አይቀርም። አሁንም በልብ በሙሉነት መንግስት እጁን ከሚዲያው ላይ እንዲያነሳ ለመጠየቅ የማንችለው አንዳንድ ጊዜ የሚሰሩ ስራዎችን ስትመለከት ሪል ይሄ አንድ ሚዲያ ሊሰራው የሚገባ ነው ወይ የሚያሰኘን ጉዳይ አለ። የአንዳንድ ጋዜጠኞችን ዘገባ ስትመለከት ሪሊ ይሄ ጋዜጠኛ ነው ወይ የሚያሰኘን ጉዳይ አለ። እና ገና ለገና ጋዜጠኞች ስለሆኑ ወይም ደግሞ የሚዲያ ሰዎች ስለሆኑ መግለጫ ልናወጣባቸው አንችልም። አብረት ስትቆም የማችልባቸው ዘገባዎች አሉ። ፍጥጥ ያሉ የፖለቲካ ወገንተኝነት የሚታይባቸው ዘገባዎች አሉ። አገር ማፍረስንም የሚጨምር እና ይሄ ይሄ የሚታዩ ችግሮች ናቸው። እነኝህን እንግዲህ ለመፍታት የተረጋጋ የሀገር ፖሊሲ ያስፈልጋል። ይሄ ካለንበት ወቅት እንግዲህ በኋላ ሊፈጠር ይችላል ብለን የምናስበው ነገር ነው። አሁን ያለው ሁኔታ ገ ስንመለከተው መንግስት ቶሎ መረጃ መስጠቱ ለድርድር የሚቀርብ ነገር አይደለም። መረጃ ባልሰጠበት ሁኔታ ሁሉ ሀሰተኛ መረጃ የመሰራጨት እድሉ የሚቀጥል መሆኑን መገንዘብ አለበት። እሱን መቅረፍ የሚቻለው ትክክለኛውን መረጃ በወቅቱና በሰዓቱ ለሁሉም የመገናኛ ብዙሀን በከፊል አይደለም የሚሰጠው መረጃ ለሁሉም መገናኛ ብዙሀን በሩ ክፍት ማድረግ ይኖርበታል። ከዛ ውጪ የሚዘግቡ ካሉ የህግ ተጠያቂነት ይከተል ይችላል እና ይህንን ነው እኛ አድቮኬት የምናደርገው። በጣም ነው የማመሰግነው። ታምራት ኃይሉ የቁም ነገር መጽሄት ባለቤት እና መስራች፣ እንደዚሁም በኢትዮጵያ የመገናኛ ብዙሀን ምክር ቤት የስራ አስፈጻሚ አባል ለሰጠህን ወቅታዊ ማብራሪያ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ ደግሞ ታንኪዩ።